ዋና ከተማይቱ ናይሮቢ በስተሰሜን በሚገኝ ካሃዋ ዌስት በሚባል ስፍራ ተይዘው ታስረዋል። የናይሮቢ ሪፖርተራችን ገልሞ ዳዊት ማምሻውን በላከው ዘገባ እንደጠቆመው ኢትዮጵያውያኑ ወደ ኬንያ የገቡት በቅርቡ ሲሆን የወሰዳቸው ሰውም ወደዚያ ያስገባቸው ስራ እንደሚያስቀጥራቸው ነግሯቸው ነበረ፣ ለፖሊስ በሰጡት ቃል መሰረት። የናይሮቢው ሪፖርተራችን እንዳልነው ገልሞ ዳዊት ዝርዝሩን ልኮልናል። የገዢው ፓርቲ የኢህአዴግ ሊቀመንበርና የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳሌ ት አይደለም። ክቡራትና ክቡራን አድማጮች ይህ ዘገባ እንደተስተካከለ እንመለስበታለን። ወደ ተከታዩ ዜና አልፋለሁ። ዱባይ ይካሄድ በነበረ አንድ ዓለም አቀፍ የምግብ ስብሰባ ላይ ለመካፈል ሄደው የነበሩ ሰባት ኢትዮጵያውያን ታግተው ከሀገር እንዳይወጡ መደረጋቸው ታወቀ። ኢትዮጵያውያኑን ያስያዟቸው ሰው የተበላሸ ስጋ በመላክ ውል አፍርሰዋል በሚል ሰበብ እንደሆነ የኢትዮጵያ ስጋ አምራቾች ማኅበር ይፋ አድርጓል። መንግሥት በከፍተኛ ደረጃ በጉዳዩ እንዲገባም ጠይቋል። ዝርዝሩን በመጽሔት እንመለስበታለን። አሁን ቀደም ሲል ወደ አሰማናችሁ በኬንያ ወደ ታሰሩ 23 ኢትዮጵያውያን ዘገባ እናልፋለን። ከናይሮቢ የላከልን ዘገባውን ገልሞ ዳዊት ነው። ቁጥራቸው 23 የሚሆኑ በህገ ወጥ መንገድ ወደ ኬንያ የገቡ ኢትዮጵያውያን በትላንትና እለት ከናይሮቢ በስተሰሜን ከአዋ ዌስት በሚባል ቦታ በፖሊስ ቁጥጥር ስር ዋሉ። ኢትዮጵያውያኑ ወደ ኬንያ የገቡት በቅርቡ እንደሆነና ያመጣቸውም ግለሰብ ስራ ለማስቀጠር መሆኑን ለፖሊስ በሰጡት ቃል ተናግሯል። ያስጠለላቸው ግለሰብ ማንነት ለጊዜው ያልታወቀ ሲሆን፣ የአካባቢው ነዋሪዎች ግን በዚህ ሳምንት ማክሰኞ እለት ተገደለ በተባለው የሞተር ብስክሌት አሽከርካሪ ግድያ የኢትዮጵያውያኑ እጅ አለበት በማለት የጥቃት ሌላት እርምጃ ሊያደርሱባቸው ነበር። በዚህ ምክንያትም ነዋሪዎቹ በአካባቢው ከነበረው የፖሊስ አር ጋር የተጋጩ ሲሆን የኬንያ ፖሊስም በጊዜው ሁኔታውን ለመቆጣጠር የማስጠንቀቂያ ተኩስ ተኩሷል። ኢትዮጵያውያኑ በናይሮቢ ካሃዋ ዌስት ከተያዙ በኋላ ወደ ኪያሙምቢ ፖሊስ ጣቢያ የተወሰዱ ሲሆን ወዲያውም በህገወጥ መንገድ ወደ ኬንያ ገብታችኋል የሚል ክስ ተመስርቶባቸዋል። ትላንት ከሰዓት በኋላም በኪያምቡ ግዛት ፍርድ ቤት ቢቀርቡም ማንነታቸውን የሚያሳይ በቂ ማስረጃ ስለሌለና የኬንያ ኢሚግሬሽን ጉዳይ ጽሕፈት ቤት ተወካይም ባለመገኘታቸው ችሎቱ ለሚመጣው ረቡዕ ቀነቀጠረው ሰጥተዋል። ኢትዮጵያውያኑ ሞተ በተባለው ግለሰብ ግድያ ውስጥ እጃቸው አለበት ወይ ብለን የኪያምቡ ግዛት ፖሊስ ምክትል ኃላፊ የሆኑትን ኦፊሰር ጆን ስተ ሊያም ቢላን ጠይቀን ነበር። ያ እንግዲህ ምርመራ እየተካሄደበት ያለ ጉዳይ ነው። በዚህ ወንጀል ውስጥ የእነርሱ እጅ የለበትም እነርሱ እንደተሳተፉበት የሚያሳይም ምንም አይነት መረጃ የለም እንደ ኦፊሰር ሊያም ቢላ ኢትዮጵያውያኑ በትላንትናው እለት ፍርድ ቤት ቀርቦ ከ23ቱ ኢትዮጵያውያን አንደኛው ህጋዊ የጉዞ ሰነድ ወይም ፓስፖርት በማሳየቱ በነጻ ስፈታ ሌሎቹ 22 ግን መታወቂያ ስለሌላቸው ወደ ኬንያ የገባችሁት በህገወጥ መንገድ ነው የሚል ክስ ተመስርቶባቸዋል በጉዳዩ ላይም ብይን ለመስጠት ችሎቱ የሳምንት ቀጠሮ ሰጥቷል። የኬንያ ኢሚግሬሽን ጉዳይ ቢሮ በመጭረቡ ሙሉ ሪፖርት ይዞ እንዲቀርብ የኢትዮጵያውያኑ ማንነት በጥልቅ እንዲጣራ ትእዛዝ ሰጥቷል። የኬንያ ፖሊስም ሰሞኑን የሽብር ጥቃት ማስጠንቀቂያ ካስተላለፈ በኋላ በተለይ በዋና ዋና የአገሪቱ ከተሞች ውስጥ አሰሳ በማካከል ላይ ሲሆን በትላንትናው ዕለት ብቻ ከ23ቱ ኢትዮጵያውያን ውጪ ሌሎች 119 የሚሆኑ የናይጄሪያና የኢትዮጵያ ዜጎች ናይሮቢ ውስጥ ስታሬ በሚባል ቦታ በ ፖሊስ ቁጥጥር ስር ውለዋል። የስታሬ አካባቢ ፖሊስ ጣቢያ ኦፊሰር አሊስ ካሜሊ ዘ ስታንዳርድ ለተባለ የኬንያ ጋዜጣ ሲናገሩ በህገ ወጥ መንገድ ወደ ናይሮቢ የገቡት እኚ የናይጄሪያና የኢትዮጵያ ፍልሰተኞች ከአካባቢው ኃላፊዎች የመታወቂያ ካር ለመሰድ ሲሞክሩ ተይዘዋል ብለዋል። ኦፊሰሯ በማከልም አንዳንዶቹ በወንጀል ስራ ላይ ሲሳተፉም ይስተዋላል ሲሉ አስረድተዋል። ከአዋ ዌስት የተያዙት ኢትዮጵያውያን በመጪው አርብ ፍርድ ቤት እስኪቀርቡ ድረስ በናይሮቢ ኢንዱስትሪያል ኤሪያ በሚባል ቦታ በሚገኘው ሪማንድ የእስረኞች ማቆያ ውስጥ ይቆያሉ። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ